Voice of America. በትግራይ ክልልና በፌዴራል መንግስቱ መካከል የነበረው መካረር ጥቅምት 24 በይፋ ወደ ጦርነት ከተሸጋገረ በኋላ በጦርነቱ ጉዳት የሚደርስባቸውን ዜጎችን ለማከም የሚችሉ በጎ ፈቃደኞች እንዲመዘገቡ ጥሪ ቀረበ። አዲስ አበባ በሚገኘው ጋንዲ መታሰቢያ ሆስፒታል የማደንዘዣ ወይም አነስቴዥያ ባለሙያ ለሆነችው መቅድም ባዬ ይህ ጥሪ በሙያዬ ምን ላድርግ የሚለውን ጥያቄ የመለሰላት ነበር እና ጥያቄውን ተቀብላ ለመመዝገብ አላመነታችም። ማለት ያው ስላለው ነገር ስለ ጦርነቱ ብዙም የምንሰማው ነገር የለም። ያው በወሬ እንደማንኛውም ሰው ከርቀት እንሰማለን። ይህ የተፈጠረው ነገር መጥፎ ነገር ነው የተፈጠረው ተፈጥሯል። ከዚህ በሙያዬ ምንድን ነው ማድረግ የምችለው አልኩኝ ይህን ነገር ስሰማ፣ ምክንያቱም ጥሩ ነገር አይደለም። ወደ ሰሜን በኩል ባለሙያ የለም፣ በተለይ አነስ ብዙም ባለሙያ ስለሌለ ያንን ያሰብኩት እንጂ ብዙም ዲቴል እንደ ኢቨን እንደዚህ በደንብ አላሰብኩበትም። በቃ ጀስት መርዳ ያንን ማድረግ ብቻ ነው የምፈልገው የነበረ። የምትሄጂው ወደ ጦርነት ያለበት አካባቢ ነው። ጦርነት ደግሞ መቼም በትንሽ ይሁን ትልቅ አስከፊ ነው። ምንም ነገር ሊፈጠር ይችላልና በተመዘገብሽበት ጊዜና መሄድሽን እስከምታውቂ ባለው ጊዜ ውስጥ የነበረሽ ስሜት ምን ይመስላል? አልፈራሽም? አዎ፣ መጀመሪያ አርብ ዕለት ነው የተመዘገብኩትና ያው ገና የሚቆይ ነው። ሰው ካስፈለገ ምናምን ነበር ያለኝ። እዚህ ሁማን ሪሶርሱ ጋር ነበር የተመዘገብነው ነው ኩትና ከዛ ወዲያው ቅዳሜ ከሰዓት ደውለው ትሄጃለሽ ሰኞ ነች ልኝ፣ በጣም ደነገጥኩ ማለት ነው። አንድ ሰው አይደለም ወደ ጦርነት ኦፕራሲዮን ክፍል እንኳን ግባ ሲባል እኮ በጣም ነው የሚፈራው፣ አይደል እንደ ሀገርች በተሽ እንኳን ያ ቦታ ለመሄድ ያስፈራሉ። አደለም ጦርነት ቦታ ማለት ነው ሰው ልረዳ ነው የሚሄደው። አዎ ደስ ይለኛል ግን እና ምን እንደሚፈጠር አይታወቅም፣ እና ያ ያስደነግጣል። እና ያንን ስ የመያዝ ከእንትን ካፔብል ነኝ ወይ፣ አጠገቤ ጥይት ቢተኮሱ የሆነ ነገር ቢፈጠር አደጋ ቢመጣ አንድ ላደርጋለሁ ወይ የሚለው ማሰብ ጀመርኩ ያኔ ማለት ነው። መቅድም ይህ ፍርሃቷ ብዙም አብራት አልቆየም ከሚያጋጥመኝ ይልቅ የምረዳው ነገር ይበልጥ ይሆናል የሚለው ስሜቷ አሸነፍና ከሌሎች አርባ ስምንት የጤና ባለሙያዎች ጋር በመሆን የመጀመሪያዎቹ በጎ ፈቃደኛ ሆነው ወደ ወልዲያና ቆቦ የሚገኙ ሆስፒታሎች አቀኑ። መቅድምም በሕይወቴ አይቼው የማላቀውን የሀገር መስዋዕትነት ለመጀመሪያ ጊዜ አየው ትላለች። እኔ እንኳን በሙያዬ እዚህ ተቀጥሬ ደልቶ ወይም ቁጭ ብዬ አገር ማገለግል ነበር የሚመስለኝ፣ ግን አይደለም። የወታደሩ ይበልጣል። ነፍስን እስከ መስጠት ለማንም ለማያ ኢትዮጵያዊ ስለሆነ ሰው ሁላ ብሎ ማለት ነው። በዛ ላይ ኮምፕሌን አያደርጉም ቁስላቸውን፣ ምናቸውን ምንም በቃ የሰጠሻቸውን እሺ ብለው ነው እና ክብር የሚያንሳቸው ሰዎች እንደሆኑ እኔ ውትድርና ስራ ይመስለኝ ነበር። ስራ አይደለም። የትልቅ ኃላፊነት ሪስፖንሲቢሊቲ ነው እና የእያንዳንዱን ታሪክ የተወሰኑትን ታሪክ ስትሰሚ በጣም ያሳዝናሉ። የምታክሟቸው ሰዎች ምን ያክል ምን አይነት ሰዎች ነበሩ? ምን አይነት ጉዳት የደረሰባቸው ሰዎች አጋጥሟችኋል? እስኪ እዛ የነበረውን ሁኔታ ግለጭልኝ። ያው መቶም ሁለት መቶም ሰው ሊመጣ ይችላል። ግን ያው ጦርነት ነው። ጦርነት ጋር ደግሞ እንደምታውቂው ብዙ አይነት ምት ያው ጥይት የመታቸው ሰዎች ይመጣሉ። ከቁስል ድሬስ ከማድረግ ጀምሮ እስከ ሜጀር ሰርጀር የሚሰራላቸው ሰዎች አሉ ሁለት መቶ መቶ ስቲ በቀን ያን ያክል ሰው ይመጣ ነበር። እኔ ሰሞን ነበር መቶ ሰው ይመጣል አንዴ ከዛ የሆነ ቀን መቶ ሊመጣ ይችላል ኤቭሪ አዘርዴ ወይ እንደዚህ ይመጣ ነበር። መጨረሻ ሳምንት ላይ ብዙ ብዙ ቀንሷል። ብዙ አልነበረ አርባ ሰው ወይ እንደዚህ፣ ብዙም አልነበር የነበሩትን ነበረ ትሪት ምናደርገው የነበረው። መቅድም በሰሜኒቱ የሀገሪቱ ክፍል በጦርነት ቆስለው የሚመጡት ዜጎች ለሀገራቸው ያለው ፍቅር ልብ የሚነካ ቢሆንም ጦርነት ግን አስከፊ መሆኑንም አይቻለሁ ትላለች እንዳልኩሽ ነው። ይሄ ጦርነቱ አሪፍ አይደል። ለመግለጽም ለማውራቱም ምንም ደስ አይልም። የሌላ ሀገር ሆኖ ቢሆን ብታወሪ እንደጀብዱ አሪፍ ነው። ይሄኛው ግን የሚያሳዝን ነው። በጣም የሚያስከፋ ነው። የሚያሳዝን ነው። ሞተ ወንድምሽ የገደለው ባልሽ እንደሚባለው አይነት ነው የሆነው። የፈለጋልህ ቢኖረው ሀዘን ቢኖርበት በነበረው ነገር ቢያዝንም በኋላ ለሚመጣው ኮንሲኩዌንስ ለማህበረሰቡ ለምናምን ደስ አይልም። በቃ ወሬው መጨረሻ ላይ ደስ አይልሽ። መጥፎ የሰሩት ሰዎች እንዲወገዱ ይፈልጋል። ሁሉም ደስ ይለዋል። ያ ነገር ግን በመሀል ብዙ ሰው እየተው ይጎዳብናል፣ እና ያ ደግሞ ደስ አይለ። ይሄ የአካባቢው ሰው ሰራዊቱ፣ ለእናንተ በተለይ ከዚህ በጎ ፈቃደኝነት እንሄዳችሁት እና አቀባበሉ ምን ይመስል ነበረ? ለምሳሌ ስራ በዝቶ ሲደክመን ትዝ የሚሉን እነሱ ናቸው። ያን ሁሉ ኪሎሜትር አቋርጠን ስንሄድ መንገድ ላይ ሲያውል ሰላም የሚሉን ወታደሮቹ። ህዝቡ ደግሞ የወልዲያ ህዝብ የተለየ ህዝብ ነው። በጣም ደግ ህዝብ ነው። ወጣቶቹ ቮለንተር ሆነው የሚሰሩት ልጆች ማንም እንዲበሉ እንዲያድጉ ሳይላቸው በቀን ተከፋፍለው ቀን ጠዋት ግማሽ ቀን ማታ ለሊት እያደሩ የተመቱትን ሰዎች አዝለው ሽንት ቤት እየወሰዱ መንቀሳቀስ ማይችሉትን እያነሱ ይታጠቡትን እያጠቡ ልብስ ከራሳቸው የራሳቸውን ልብስ እያለበሱ እጃቸውን የተመተቱትን ቁጭ ብለው ምግብ እያበሉ፣ የወልዲያ እናቶች ምግብ እየፈተፈቱ ምሳ፣ ቁርስ፣ እራት የሚያበሉት እነሱ ናቸው። ሾርባ እያመጡ ምግብ በር እያረዱ ሚያበሏቸው እነሱ ናቸው። ይህንን ማንም መንግስት የትኛውም ወረዳ እንዲያርጉ ያላቸው የለም። በእኛ ባህል ደግሞ ታውቂያለሽ፣ ሰው ሲጠየቅ ደስ ይለዋል። ከሜዲካል ከሕክምናው በላይ እነሱ ሄደው አይዟችሁ፣ እንዴናችሁ፣ ልጆቻችን እያሉ የሚዞሩት ነገር ልክ እንደ ሜዲካል ራውንድ እንደሚባሉ ሶሻል ራውንድ የሚያደርጉት በጣም በጣም ደስ ይል ነበር እና ለእኛ የሚሰጥ ደግሞ እነዚህ ከአዲስ አበባ እኛም ብለው ነው የመጡት ብለው ኢቭን አልጋ የምናድርበትን በግማሽ ቀንሰው ነበር የሚያሳድሩን። ምግብ ቤት በጣም ብዙ ጊዜ በነጻ ነበር የሚያበሉን። ምንም ነገር ብለናቸው እኛን እንቢያ አይሉንም ነበር። የተመለስሹ ስራው አልቆ የእናንተ አገልግሎት ስለማያስፈልግ ነው? እንዳልሹ የሚመጣው ቁስለኛም ቁጥር እየቀነሰ በመሄዱ ነው? ወይስ ሌላ ዙር ፈቃደኞች ተተክተው ነው? እኛ እንኳን የመጣ ነው ያው እንዳልኩሽ ነው። እንትኑ በጣም አድካሚ ነው። ከዛ ሌሎችም ደግሞ ጤና ባለሙያዎች መጀመሪያ ላይ የነበረው ፍርሃት እኛ ስለሰበር ነው። ከዛ ለእኛ ደግሞ የተሰጠን በሚዲያው በምናምን የተሰጠን ከቨሬጅ ምስጋናው ምናምን ሌሎቹም በጣም አንሳሳቸው ስለዚህ እኛም ነው ሄደን እንፈልጋለን። እኛም አንድ ነገር እናድርጋሉ። ሌሎችም ባለው ሙያ ስለዚህ እኛም ያን ያህል ስለቆየ በርናውት እንዳይኖር ነው ያለውም ነገር አሁን አሁን ደና ነው። ቀንሷል ብዙ የለም ምናምን ብለው ደና ነው አሉ። እንግዲህ በዚህ ሁኔታ ነው እኛ የተተካካ ነው። እንግዲህ አንቺ የመጀመሪያ ዙር በጎ ፈቃደኛ አገልግሎት ሰጪ ነበርሽ። ገና ምን እንደሚጠብቅሽም ሳታውቂ በድፍረት ነው እዛ ቦታ ላይ የተገኘሹና በሙያሽ አገልግሎት የሰጠሹና በአጠቃላይ ይህንን ማድረግሽ በዛ ቦታ ላይ መገኘትሽ የፈጠረብሽ ስሜት ምንድን ነው? አሁን ከተመለሽ በኋላ መለስ ብለሽ ስታስቢው ምን እንደሚሰማሽ? ብዙ ነገር ሰርተናል። ብዙ ላይፍ ሴቭ አድርገናል። እዛ ጋር ብዙ ሰዎች እጃቸው አንድ ፓራላይዝ ሆኖ እንዳይቀር አድርገናል። ብዙ ነገሮችን አድርገናል። ኖ ያን እናውቀዋለን፣ ግን ካለው ነገር ከምናየው ነገር ትንቆይ ትንሽ እዛ ብንሆን ብለን እናስባለን ብለንና የህዝቡን ድጋፍ ስል ሳየው ወታደሮቹን ሳያቸው በየመንገዱ መንገዱ የሚሰጥሽን ሪስፔክት ስታዩ ሰዎች እንዲያውም እኛ ሄደን መጀመሪያ እንዳልኩሽ ፈርተን ነበረ ምን ይገጥመናል ብለን ነበር ግን ስናየው ሰላም ነው ስራ ነው የሚበዛው ድካም ነው ያለው ምናምን እዛ ያለው እርካታ እንዳለ ሆኖ ከዛ ደግሞ ሰዎች እኛ በመሄዳቸው ብዙ ሰዎች በእኛ ጓደኞቻችን በእኛ እንኳን ፕራውድ ኦፍ ፋዝ እና ያን ያን ስታዩ እንኳን ያንን አደረግኩኝ እንኳንም ሄድኩኝ በትግራይ ክልል ግጭቱ እንደተቀሰቀሰ ከአዲስ አበባ በበጎ ፈቃደኝነት ወደ ቦታው ካቀኑት የሕክምና ቡድን አባላት መካከል ነርሶች፣ የቀዶ ጥገና ሐኪሞች፣ የአጥንት ስፔሻሊስቶችና ሌሎች የሕክምና አመራሮች ይገኙበታል። መቅድም ከዚህ ቡድን ጋር በወልዲያና በቆቦ ለሀያ ቀናት አገልግላ ብትመለስም ከዚህ በኋላም በሙያዋ ተመሳሳይ የበጎ ፍቃድ አገልግሎት መስጠት እንደምትፈልግ ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ